በኢትዮጵያ እየተገነቡ ካሉ ግዙፍ የኢንዱስትሪ ፓርኮች አንዱ የሆነው እና አንድ ነጥብ አራት ሚሊዮን ስኩዌር ሜትር መሬትን የሸፈነው የሐዋሳ ኢንዱስትሪ ፓርክ እያሰራ ያለው ስምንት ሜትር ጥልቀት ያለው የፍሳሽ ማስወገጃ መስመር ከየፋብሪካዎቹ የሚወጣውን ኬሚካል የቀላቀለ ፍሳሽ ይዞ ወደ ሐዋሳ ሐይቅ ሊገባ ነው የሚል ስጋት መፈጠሩን አስተያየት ሰጪዎቹ ይናገራሉ ቁፋሮው ከፓርኩ በቀጥታ ወደ ሐዋሳ ሀይቅ የተገናኘ በመሆኑም የሐዋሳ ከተማ ነዋሪዎች የበጎ ፈቃደኞች የሐዋሳ ሀይቅ አስተዳደር የደቡብ ዩኒቨርሲቲ እና የሐዋሳ ዩኒቨርሲቲ መምህራን እና የስምጥ ሸለቆ ሀይቆች ባለስልጣን መስሪያ ቤት ባለሙያዎች ፍሳሹ ወደ ሀይቁ የሚሄድ ከሆነ ከፍተኛ ብክለት ሊያስከትል ይችላል የሚል ስጋትን ይዘው እንደነበር እና ይህ ስጋትም ከአካባቢው አልፎ በማህበራዊ ሚዲያ ላይም የውይይት አጀንዳ ሆኖ ሰንብቷል። የስምጥ ሸለቆ ሀይቆች ተፋሰስ ባለስልጣን ዋና ዳይሬክተሩ ዶክተር ከበደ ካንቹላ ስጋቱ እንደነበር ያረጋግጣሉ። ያው ሰው ወደ ሀይቁ ስለተቆፈረ ከፋብሪካ ስለሚወጣ ፋብሪካ ኬሚካል ይዞ ስለሚመጣ ነው የሚል ፍራቻ ነው። ሆን በሶሻል ሚዲያ ላይ የምናየው ሰው ሁሉም ማንም እኮ የሚያስበው ነው የሚያይፈው ያስባል። እንዴ ፋብሪካ አይደለም እኔ የምላለው ከዚህ ከፋብሪካ የሚወጣ ቆሻሻ ሊገባ ነው እንዴ ላለሁ። በማህበራዊ ሚዲያ ላይ ይህንኑ ስጋት ሲያስተጋቡ ከነበሩት መካከል አንዱ በሲያትል የሚገኘው ኦርቾ ኤራ የተባለ ወጣት ይገኝበታል ቶልጅ ያደግኩት በዚህ ውሃ አካባቢ ነው በሀይቁ ዙሪያ ያለውን ሁኔታም ስከታተል ነበር ይላል በሀይቁ የውሃ መጠን መቀነስ የጨርቃጨርቅ ሴራሚክ እና ለስላሳ መጠጥ ፋብሪካዎች ፍሳሽ እያስከተለ ያለው ብክለት እና የሐዋሳ ሪፈራል ሆስፒታል ፍሳሽ ወደ ሀይቁ እንዲገባ መደረግ ቀድሞ የነበሩ ስጋቶች ናቸው ይላል ህዝቡ ኮንሰርን ምንድን ነው መረጃ የለውም ትልቅ ጉድጋር ተቆፍሮ ያያል። የአዋሳውና የጨርቃጨርቁና የሪፈራሉ ሆስፒታል ኤክስፔሪየንስ አለ። ይሄ በሚሆንበት ጊዜ ውዥንብር ተፈጥሯል። የአሁኑ ስጋት ከዚህ ከአንድ መቶ ሀምሳ በላይ ፋብሪካዎችን በአንድ ላይ አቅፎ ከያዘው የኢንዱስትሪ ፓርክ የሚወጣው ፍሳሽ ታክሞም ቢሆን በቀጥታ ወደ ሀይቁ የሚገባ ከሆነ ተፈጥሮን ከማጥፋቱም በላይ የኬሚካል ብክለቱ ለአካባቢው ነዋሪዎች ከዛም ደግሞ ለአገር አደገኛ ይሆናል የሚል ነው። ህገ መንግስቱን ብናይ የራሱ አንቀጽ ዘጠና ሁለት ላይ ሩጥ አንቀጽ ሶስት ላይ ህብረተሰቡን የሚመለከት ማንኛውም ፖሊሲ ፕሮግራም ተግባራዊ በሚደረግበት ጊዜ በሚነደፍበት ጊዜ ህዝቡን ማሳተፍ አለበት ይላል። ህዝቡ አልተሳተፈም። መሬቱን ከሲዳማ ልማት ማህበር ሰባ አንድ ሄክታር መሬት ወሰዱ። እዛ ጋር የሆነ የመንግስት እርሻ ጣቢያ ኦፊስ ነበረ እሱን አነሱት። ገበሬዎችን አነሱ፣ ጀመሩት እንትኑን እና ህዝቡ ምንም የሚያውቀው ነገር የለም። ይሄ አንዱ ትልቅ ኮንሰርን ነው። ህዝቡ ማወቅ አለበት። ህዝቡ ከጥያቄ ከጠየቀ መመለስ አለበት ነው ኢምፕሊመንቴሽኑ ላይ እንዴት ነው? ሰስቴናብሊቲው እንዴት ነው ነው የሚለውን ነው ነገር መመለስ አለበት። በኢትዮጵያ የኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በራቸው መኩሪያን ስለ ጉዳዩ ጠይቄያቸው ነበር። ከየፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር የሚያደርግ ዘመናዊ ፍሳሽ ማስወገጃ በፋብሪካ ውስጥ ተገንብቷል ይላሉ። የዜሮ ሊኩድ ዲስቻርጅ ፋሲሊቲ ተገንብቷል። ይሄ ማለት ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ። ይህም ፓርኩ ያረፈው እንግዲህ አሁን አንደኛው ምዕራፍ መቶ አርባ ሄክታር ላይ ነው። ይሄ ከዚህ በፊት የእርሻ ቦታ ነበረ። የእርሻ ቦታ ላይ ደግሞ የሚዘንብ ዝናብ ቀጥታ ወደ መሬት ነው የሚገባው አብዛኛውና ፍሳሹ ብዙ አልነበርም። አሁን ግን አስፋልቱ በራሱ ሀያ አራት ኪሎ ሜትር ርዝመት ነው ያለው። ከዚህ ሁሉ የሚወጣ የዝናብ ውሃ ፊት ለፊት መቶ ወጥቶ ይቆማል፣ ወደ ከተማውም ይፈሳል። ያንን ድሬን የሚያደርግ ግንባታ ነው እየተገነባ ያለው። ይሄንን አይቲንክ በአግባቡ ለመረዳት አይቲንክ ያዩት ብቻ ናቸው የሚችሉት የሚያውቁትም እና እሱ ይመስለኛል ትልቅ ትልቅ ኮንፊውዥን እየፈጠረ ያለው ከድርጅቶቹ የሚወጣ ምንም አይነት ፈሳሽ በመሬት ውስጥም ከመሬት በላይም የለም። ዘጠና ፐርሰንቱን እንደውም የሚጠቀሙበትን ውሃ ተጋሚ ነው የሚጠቀሙት ሪሳይክል ያደርጋል። ይሄ ቴክኖሎጂ ነው ያለው። የስምጥ ሸለቆ ሐይቆች ባለስልጣን ዳይሬክተሩ ዶክተር ከበደ ካንቹላ ይህንኑ ሀሳብ ያጠናክራሉ። ባለሙያዎቹ ከፓርኩ አስተዳደር ጋር በነበራቸው ውይይትና በኢንዱስትሪ ፓርኩ ጉብኝት ይህንኑ ማረጋገጣቸውን ይናገራሉ። ፍሳሽ ሞተር ነው። ስቶር ሞተር የሚባለው ነው። ከጣራው ከኢንዱስትሪ ፓርኩ ጣራ የሚፈስ ነው። እዛ ፊት ለፊታቸው ስለተከማቸ ቦታውን ደግሞ ሌላ ፐርፖዝ ስለሚፈለግ ጥናት ከተካሄደ በኋላ ነው ወደ ሀይቁ እንዲቀላቀል እየተደረገ ነው ያለው። ግቢ በጣም ትልቅ ነው። ከዛ ሁሉ የሚያወጣውን ሸሄድ እዛ ግቢ ውስጥ የሚሸከም ቦታ የለም። በፊት ሲሰራም ዜሮ ነው። ምንም እንትን ችግር የለውም። ውስጡ ዜሮ ዲስቻርጅ ነው መጀመሪያ ራሱ ማስተር ፕላኑ ሲሰራ ማለት ነው። የኢንዱስትሪ ዞኑ ሁኔታውን ግልጽ ለማድረግም ይላሉ ከፋብሪካው የሚወጣው ቆሻሻ ወደ ሀይቁ አይገባም፣ ወደ ሀይቁ የሚገባው ከዝናብ የሚመጣው ውሃ ነው ሲሉ ይናገራሉ። እሱም ቢሆን ግን ለሀይቁ ስጋት ነው ይላሉ። ግን ይሄ ዓመቱን ሙሉ ቢለቀቅ ማለት እንደዚህ ከቀጠለች እግድ ይኖራል የሚል ፍራቻም አለን። ግን ሀዋሳ ዩኒቨርሲቲ ጋር ተነጋግረን ከሚመለከታቸው የከተማ አስተዳደርም ሌሎች ከፍተኛ የመንግስት ኃላፊዎችም ጋር ሆነን ሌላ አማራጭ ምንድን ነው ሊሆን የሚችለው ይሄ ጊዜያዊ ሶሉሽን ነው እንጂ ቋሚ ሶሉሽን ሊሆን ስለማይችል ሌላ አማራጭ ምንድን ነው ሊሆን የሚችለው የሚለውን በአጭር ጊዜ ከሀዋሳ ዩኒቨርሲቲ ጋር እንደገና ልናጠና ነው። በሐዋሳ ዩኒቨርሲቲ የባዮሎጂ ዲፓርትመንት ዲንና የስምጥ ሸለቆ ጥናት ማዕከል አስተባባሪው ዶክተር ግርማ ጥላሁን በዚህ ጉዳይ ላይ ሁኔታው የሚመለከታቸው በሙሉ የሀገር ሽማግሌዎችም ጭምር ከፓርኩ አስተዳደር ጋር መወያየታቸውን ይናገራሉ። ተቋቋመው ፋብሪካ በሙሉ ከዛ ውስጥ የሚወጣው ጎርፍ ማስወገጃ ውስጥ ይገባል የሚለው ነገር እሱ አይደለም። አሁን የጎርፍ ውሃ ራሱ ከከተማውም ፋብሪካውም ካለበት ከዛም ሰፈር ከየትም ሰርፌስ ላይ ያለውን ማለት ነው የሚያመጣው ራሱ በምንም ታምር ትሪክት ተደርጎ ነው መድረስ መሄድ ያለበት። ፋብሪካው አካባቢ ያለው የተቆፈረው ውሃ በትልቅ ቮሊዩም እና ለሀይቁ በጣም በቀረበ መልክ ነው መጨረሻ ሄዶ ሪሊዝ ሲደረግ ትሪት የሚደረግበት ይሄ አርቲፊሻል ዌትላንድ ሊሰራ በሚችልበት ደረጃ ላይ አይደለም ያለው። ኦልሞስት የመጨረሻው ትንሳይ ሲሄድ ከሀይቁ መቶ ሜትር ያነሰ ነው የሚሆነው እና በዛ ቦታ ላይ ብዙም ነገር ሊሰራ አይችልም። ስለዚህ ምን መሆን መቻል አለበት? ወደ ጎን ወዳለ ሌላ ቦታ ተወስዶ እዛ አካባቢ ትሪት ተደርጎ አርቲፊሻል ዌትላንድ ተሰርቶ መሆን መቻል አለበት ነው ለኩን ታርጌት ማድረግ የለበትም የሚል ነው። ይሄ መግባባት ማስረዳት የተቻለበት ሁኔታ ነው ያለው የኢንዱስትሪ ፓርኮቹ ዘርፍ ምክትል ኮሚሽነር አስተባባሪው ዶክተር በላቸው መኩሪያ፣ ስጋቱ ከመረጃ ክፍተት የመጣ ነው እንጂ ሁሉም ነገር ከፕሮጀክቱ ጋር ታስቦበት እየተሰራ እንደሆነ ይናገራሉ። ትልቅ መቶ አርባ ሄክታር ማለት አንድ ነጥብ አራት ሚሊዮን ስኩዌር ሜትር የሸፈነ ፋሲሊቲ ነው ብዬሽ። አለው ረጅም የአስፋልት የኢንተርናል አስፋልት ሮድ አለው ሀያ አራት ኪሎ ሜትር የሚሸፍን። በዚህ በተጨማሪ ደግሞ የጣራዎቹን ራሱ ስንወስድ አጠቃላይ የህንፃ ግንባታው አራት መቶ አስር ሺህ ስኩዌር ሜትር ነው እና ይሄ ሲታሰብ ያው ሬን ዎተር ሃርቨስቲንግ ሜካኒዝም ይኖራል የሚል ከመነሻውም አለ ሬን ዎተር እንግዲህ ሀርቨስት የሚደረግበት አንደኛው ተቀብሎ ወደ መሬት እንዲገባና ሪጀነሬት እንዲያደርግ ግራውንድ ወተሩ ነው ሪፕሌኒሽ እንዲያደርግ ማድረጊያ መንገድ አለ። ሁለተኛው ደግሞ እንዳለ ንጹሑን የሆን የዝናቡን ውሃ ነው ይዞ እንዲወጣ ማድረግ ማለት ነው። እና አሁን እኛ የተከተልነው ከመነሻውን ፕላኑ ላይ ያለው የዚህ የድሬኔጅ ሲስተሙን መዘርጋት ነበረ። ያው የግንባታው ሂደት አልቆ በዘጠኝ ወር ተጠናቆ ወደ ምርት ከገቡ በኋላ የመሆኑ ነገር ያው የፕራዮሪቲ ጉዳይ ነው። አስፋልቱንም ሁሉ የሚቀየርበት ነው። የመንገዶች ባለስልጣን ነው ከክልሉ መንግስት ጋር እየተባበረ እየሰራ ያለው እና ብዙ ነገሮች አለው፣ የበጀት ኢምፕሊኬሽን አለው። የውሳኔም ለምንም ለምንም እንጂ ከመነሻ የታሰበበት ትልቅ የልማት ስራ ነው የልማቱ አካል ነው ባለሙያዎቹ የስምጥ ሸለቆች ጉዳይ ከፍተኛ ጥናት ሊደረግባቸው የሚገባ አሳሳቢ የአገር ጉዳዮች ናቸው ብለው ያስረግጣሉ ልማትን ብቻ ሳይሆን የተፈጥሮ ሀብትንም ከግምት ውስጥ መክተት የግድ ነው ይላሉ ዶክተር ግርማ ይህንን ሀሳብ ያጠናክራሉ ይሄንን አይነት ነገር በረጅም በጥናት በተለይ የተለያዩ ባለሙያዎች መኖር አለባቸው። ባዮሎጂው ብቻ አይደለም። አሁን መታየት ያለበት ሶሻል አስፔክቱ፣ ኢኮኖሚካል አስፔክቱ፣ ሃይድሮሎጂው፣ ጂኦሎጂው፣ እነኚህ መልቲ ዲሲፕሊነሪ የሆነ እንትን መኖር መቻል አለበት። ማንም ልማትን እንትን የሚል የለም። በተፈለገው መልክ ከተማዎች እንዲያድጉ ይፈልጋል። ኦርባናይዜሽን፣ ኢንዱስትሪያላይዜሽን፣ ሁሉም ነገር ግን ምንድን ነው በአንድ የሙያ ዘርፍ ብቻ የሚሄድ አይደለም። የኢንጂነሪንግ ብቻ አይደለም። ብዙ ባለሙያዎች አሁን የኛ የጥናት ማዕከል ብዙ ባለሙያዎችን ሰብስቦ በማመካከር ዘላቂ የሆነ ዴቨሎፕመንት ማምጣት ይቻላል። ኢኮኖሚስቱ መናገር መቻል አለበት። ኢንጂነሩ፣ ሃይድሮሎጂስቱ፣ ጂኦሎጂስቱ መናገር መቻል አለበት። በተለይ በስምጥ ሸለቆ ውስጥ ማለት ነው። በጣም ፍራጃይል የሆነ አካባቢ ስለሆነ ምክክር ይሄ አለ አይደለ? ፐብሊክ የሆነ ዲስከሽን በጣም ያስፈልጋል። ዶክተር በላቸው በኢንዱስትሪ ፓርክ ውስጥ የሚገኙ አብዛኛው ፋብሪካዎች ስራ መጀመራቸውንና በትላንትና እለት ደግሞ ስራ መጀመራቸውን በማስመልከት በይፋ ተመርቆ መከፈቱን ገልጸዋል። አድማጮች በዚህ ጉዳይ ላይ የተለያዩ ባለሙያዎችን ያሳተፈ ውይይት አዘጋጅተን በቀጣይ ይዘን ለመቅረብ አለንገባለን ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።